ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መስከረም 9 2016 ዓ ም ዝግጅታችን ጀምር። በአማራ ክልል አንዳንድ አካባቢዎች የስልክ አገልግሎት እንደተቋረጠ ነዋሪዎች ለአሜሪካ ድምፅ ገልጸዋል። በሌላ ዜና ደግሞ በገላን የማቆያ ጣቢያ በተላላፊ በሽታ የሶስት ሰዎች ህይወት ማለፉን የኢትዮጵያ ሰብአዊ መብቶች ኮሚሽንም አስታውቋል። እኒህንና ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን በምሽቱ እናስደምጣችኋለን። አድማጮቻችን፣ እንደምን አምሽታችኋል? እንደምንላችኋል ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ በቅንብሩ እስከ ምሽቱ አራት ሰዓት ድረስ አብራን ትቆያለች። ዋና አዘጋጃችን ጽዮን ግርማናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እናንተም አብራችሁ እንድታመሹ አስቀድመን እንጋብዛለን። አጫጭር የዓለም ዜናዎችን አስቀድመን እናሰማችኋለን። ደረጀ ደስታ ይቀጥላል። ጤና ይስጥልኝ አድማጮች፣ በድጋሚ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በቅድሚያ ርዕሰ ዜናዎቹን፣ ቻይና ለአፍሪካ የምትሰጠው ብድር መቀነሱ፣ የተባበሩት መንግሥታት ጠቅላላ ጉባኤ ስብሰባ ውሎ፣ የሩዋንዳ መሪ ፖል ካጋሜ ለአራተኛ ጊዜ እንደሚወዳደሩ ማስታወቃቸው የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። ቻይና ለአፍሪካ የምትሰጠው ለዋላዊ ብድር ከሁለት አስርት ዓመታት በኋላ ዝቅተኛው ደረጃ ላይ እንደሚገኝ ከቦስተን ዩኒቨርሲቲ ዓለም አቀፍ የቻይና ተነሳሽነት ማዕከል የተገኘው መረጃ አመለከተ። መረጃው ቤጂንግ ለአስርት ዓመታት በአህጉሪቱ ትኩረቷን አድርጋበት ከነበረው ትልቁ የመሰረተ ልማት ግንባታ ፊቷን ያዞረች መሆኑን ያሳያል ብሏል። የብድሩ ዝቅተኝነት በርካታ የአፍሪካ አገሮች ከከፍተኛ ዕዳ ቀውስ ለመውጣት እየታገሉ በሆኑበት ጊዜ መሆኑም ተመልክተዋል። የራሷ ቻይና ኢኮኖሚም ከፍተኛ ችግር እየገጠሙ መሆኑ ተነግሯል። አፍሪካ የፕሬዝደንት ሺ ጂንፒንግ የቤልት ኤንድ ሮድ ኢኒሽቲቭ ትልቅ ትኩረት ሆኗ ቆይታለች። ቻይና ለአፍሪካ የምትሰጠውን ብድር የሚያሰላው የቦስተን ዩኒቨርሲቲ የቻይና አበዳሪዎች እንደ ኤሮፓ አቆጣጠር ከ2000 እስከ 2022 ለአፍሪካ 170 ቢሊዮን ዶላር መስጠታቸውን ገምተዋል። ይሁን እንጂ የብድር መጠኑ እንደ ኤሮፓ አቆጣጠር ከ2016 ጀምሮ እየቀነሰ መምጣቱን አመልክተዋል። ባለፈው ዓመት ለዘጠኝ ብድሮች የተሰጠው ጠቅላላ ገንዘብ 994 ሚሊዮን ዶላር ሲሆን ይህ ቻይና ብድር መስጠት ከጀመረችበት እንደ ኤሮፓ አቆጣጠር ከ2004 ጀምሮ ዝቅተኛው ነው ተብሏል። የጣሊያን ሚኒስትር ጆርጂያ ሜሎኒ ከአረመንነትና ባርነት ጋር ተመሳሳይ ሆኗል ሲሉ ለገለጹት የሀገራቸው የፍልሰተኞች ቀውስ ዓለም አቀፍ እርዳታ እንደሚጠይቁ አስታወቁ። ሜሎኒ ነገ ሐሙስ በተባበሩት መንግስታት ዋናው ጠቅላላ ጉባኤ ላይ ጥሪ ያቀርባሉ ተብሎ ይጠበቃል። ቁጥሩ እየጨመረ ከመጣው ፍልሰተኞች ጋር እየታገለ የሚገኘው የጣሊያን መንግስት ከትናንት በስቲያ ሰኞ ፍልሰተኞቹ ታስረው የሚቆዩበት ጊዜ እንዲራዘም እና በአገር ውስጥ ለመቆየት ህጋዊ መብት የሌላቸው በርካቶች ወደ አገራቸው እንደሚመለሱ እንዲመለሱ የሚያስችል እርምጃዎችን መውሰዱን የመንግስት ባለስልጣናት ተናግረዋል። ውሳኔው የመጣው ባለፈው ሳምንት ወደ አስር ሺህ የሚጠጉ ፍልሰተኞች ደቡብ ጣሊያን ደሴት ላምፔዱሳ ከደረሱ በኋላ ነው። ክስተቱ ባለፈው ዓመት በተካሄደው ምርጫ ህግ ህገወጥ ፍልሰተኞችን ለመግታት ቃል ገብተው የነበሩትን ቀኝ አክራሪዋ ሜሎኒን ተአማኒነት ትልቅ አደጋ ውስጥ መጣሉ ተመልክተዋል። በዚህ ዓመት እስካሁን ወደ 130 ሺ የሚጠጉ ፍልሰተኞች ጣሊያን መግባታቸውን ከመንግስት የተገኘው መረጃ ያመለክታል። ይህ እንደ አውሮፓ አቆጣጠር በ2022 ከነበረው ተመሳሳይ ጊዜ ጋር እጥፍ ያህል መሆኑ ተገልጿል ባይደን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የተሳተፉ መሪዎችን አመሰገኑ። ባይደን እንግዶቹን ያመሰገኑት በኒውዮርክ በሜትሮፖሊተን ሙዚየም ትናንት ማታ ከባለቤታቸው ጅል ባይደን ጋር ለጉባኤው ተሳታፊ መሪዎች ባሰናዱት መስተንግዶ ነው። እንደ ቀደሞቻችን ሁሉ እንደ ሉዓላዊነት፣ የግዛት አንድነት፣ ዓለም አቀፋዊ ሰብአዊ መብቶች ያሉ መሰረታዊ መርሆች የሚፈተኑበት ታላቅ ውዥንብር ጊዜ ገጥሞናል ያሉት ባይደን የአየር ንብረት ቀውስ እና የዩክሬን ጦርነት ፈተናዎች መሆናቸውንም አንስተው ዓለም አቀፉ ማህበረሰብ የተለመደውን ትብብር እንዲያደርግ ጠይቀዋል። በኒውዮርክ ትናንት በተጀመረው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የዓለም መሪዎች የመጀመሪያው ዙር ንግግራቸውን አድርገዋል። አብዛኛዎቹ መሪዎች በየሀገሮቻቸው በመሬት ላይ ባለው አስከፊ እውነታ ላይ ሲያተኩሩ፣ በሚሊየን የሚቆጠሩ ህዝቦች የኑሮ ሁኔታም በአስቸኳይ የሚሻሻልበት መንገድ እንዲፈለግም ጠይቀዋል። አድማጮች የዚህ ዝርዝር ዜና በምሽቱ የዜና መጽሔት ይቀርባል። የሩዋንዳው ፕሬዝደንት ፖል ካጋሜ በቀጣዩ ብሔራዊ ምርጫ ለአራተኛ ጊዜ እንደሚወዳደሩ አስታወቁ። ትናንት ማክሰኞ በፈረንሳይኛ ቋንቋ ለሚታተመው ዣን አፍሪክ በሰጡት መግለጫ ምዕራባውያን በጉዳዩ ላይ ስለሚኖራቸው አስተያየት የተጠየቁት ካጋሜ ምዕራቡ ምን እንደሚያስብ የኔ ችግር አይደለም ሲሉ መልሰዋል። ፕሬዝደንቱ የአገዛዛቸውን ዕድሜ ለማቆየት ቀደም ሲል የስልጣን ጊዜ ገደብን በማራዘማቸው የዩናይትድ ስቴትስና ሌሎችም አገራት ተችተዋቸው እንደነበረ ተወስቷል። ካጋሜ እንደ ኤሮፓ አቆጣጠር በ1994 ከሩዋንዳው ዘር ማጥፋት ጀምሮ የአገሩ ብቸኛው መሪ ሆነው ቆይተዋል። እንደ ኤሮፓ አቆጣጠር በ2017 በነበረው ምርጫ 98 ከመቶ ድምፅ በማግኘት አሸናፊ መሆናቸውን ያወጁት የ65 ዓመቱ ካጋሜ እንደ ኤሮፓ አቆጣጠር ከ2000 ጀምሮ ፕሬዚደንት ናቸው። የስልጣን ዘመናቸውን በማራዘም በአገዛዛቸው ከሰነበቱ የአፍሪካ አገሮች መካከል አንዱ የሆኑት ካጋሜ እንደ ኤሮፓ አቆጣጠር እስከ 2034 ድረስ ስልጣን ላይ ሊቆዩ እንደሚችሉ ተነግረዋል። በሚቀጥለው አመት የሚካሄደው ምርጫ ካጋሜ ወደ ስልጣን ከመጡ በኋላ የተወለዱና ሌላ ፕሬዚዳንት የማያውቁ ወጣቶች ለመጀመሪያ ጊዜ ድምፅ ለመስጠት ብቁ የሚሆኑበት ጊዜ መሆኑም ተነግረዋል። እስራኤል በኃይል በያዘቻቸው ዌስት ባንክ ውስጥ የእስራኤል ወታደሮች ባደረጉት ድንገተኛ ጥቃት አንድ የ19 ዓመት ፍልስጤማዊ መገደሉን የፍልስጤም ባለሥልጣናት አስታወቁ። ድንገተኛ ወረራ የተካሄደው ኢያሪኮ ከተማ አቅራቢያ በሚገኘው በአግባር ጀባር የመጠለያ ጣቢያ ውስጥ መሆኑን ተነግረዋል። የእስራኤል ጦር ወታደሮቹ የተኮሱት ፍልስጤማውያን ተቀጣጣይ ነገሮችን ወደ ወታደሮች ሲወረውሩ ነው ብለዋል። የፍልስጤም ጤና ሚኒስቴር ካለፈው ማክሰኞ ጀምሮ ከእስራኤል ኃይሎች ጋር በተፈጠረው ግጭት የሞቱት ፍልስጤማውያን ቁጥር ስድስት መድረሱን አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያው ሰው አልባ አውሮፕላን ድሮን ሌሊቱን ባካሄደው ጥቃት በአገሪቱ ማዕከላዊ ክፍል ፖልታቫ ግዛት የሚገኘውን የነዳጅ ዘይት ማጣሪያ እንዳጠቃ ዩክሬን ዛሬ ረቡዕ አስታወቀች። የግዛቲቱ አገረ ገዢ ዲሚትሮ ሉኒን በተቋሙ የሚከናወነው ስራ ለጊዜው እንደተቋረጠ ተናግረዋል። በጥቃቱ ስለደረሰው ጉዳት አልተገለጸም። የድኒፕሮትሮቭስክ ግዛት ገዢ ሼሪ ሊያስክ ሩሲያ ኒኮፖልንና ሶስት አካባቢዎችን በማጥቃት በአምስት ቤቶች ላይ ጉዳት ማድረሷን ተናግረዋል። የዩክሬን ጦር አየር ኃይል በምሽቱ ጥቃት ከተሳተፉ 24ቱ የሩሲያ ሰው አልባ ድሮኖች ውስጥ 17ቱን መጥቶ እንደጣለ አስታውቋል። በመጨረሻም የሩሲያው ፕሬዝደንት ቭላዲሚር ፑቲን ከቻይናው አቻቸው የቀረበላቸውን ግብዣ መቀበላቸውንና በጥቅምት ወር በሚካሄደው የቤልት ኤንድ ሮድ ጉባኤ ላይ እንደሚገኙ ተናግረዋል። ፑቲን ረቡ ከቻይና ውጭ ጉዳይ ሚኒስትር ዋንጊ ጋር በሞስኮ ከተገናኙ በኋላ እንደተናገሩት ሩሲያና ቻይና የአውሮፓና እስያን ትልቅ የኢኮኖሚ ገበያ ወይም ኢሮዥያን ስፔስ የመፍጠር ሀሳቦቻችን እያዋህድን ነው ብለዋል። የቻይና የቤልትን ሮድ ተነሳሽነት ቤጂንግ በታዳጊ ሀገሮች የመሰረተ ልማት ፕሮጀክቶች ተዋጽኦን እያሰፋች ያለችበት ትልቅ መርሃ ግብር ነው። ሩሲያ ዩክሬንን ከወረረች በኋላ ፑቲን ወደ ቻይና በማቅናት ብዙ የነዳጅ ኃይል አቅርቦት ሲሸጥ፣ ሁለቱ አገሮች የጋራ ወታደራዊ ልምምዶችን እያደረጉ ይገኛሉ። ቻይና በዩክሬን ጦርነት ላይ ገለልተኛ አቋም የወሰደች ሲሆን የምዕራባውያንን ማዕቀቦች እንኳ ሳይቀር አውግዛለች። ትናንት ማክሰኞ የሩሲያው የደህንነት ከፍተኛ ባለስልጣን ኒኮላይ ፓትሩሼቭ የቻይናውን ዋንጊን ተቀብለው በሁለት አገሮች መካከል የተደረገውን የደህንነት ውይይቶች አስተናግደዋል። ምዕራቡ ዓለም ቻይና ሩሲያን ለመቆጣጠር የሚያደርገውንም ጥረት ለመቋቋም በሞስኮና ቤጂንግ መካከል የፖሊሲ ቅንጅት እንዲደረግ ፓትሩሼቭ ጠይቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅተዋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ጤና ስጥልን። ደረጀ ደስታን ለዓለም ዜናው አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ መስከረም 9 2016 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን በምስልና ድምፅ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋም አብረውን ያመሻሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። አሁን ወደ ዕለቱ አብይ ዘገባችን እንሻገር። በአማራ ክልል በምዕራብና ምስራቅ ጎጃም ዞኖች አንዳንድ አካባቢዎች ከትናንት ማክሰኞው ቀትር በኋላ ጀምሮ የስልክ አገልግሎት በመቋረጡ የዘመዶቻቸውን ደህንነት ማወቅ እንዳልቻሉ ነዋሪዎች ገለጹ። የአሜሪካ ድምፅ ያነጋግራቸው የባህር ዳርና የአዲስ አበባ ከተማ ነዋሪዎች በምስራቅ ጎጃም ዞን በደብረ ማርቆስ ከተማና፣ በምዕራብ ጎጃም ዞን ፍኖተ ሰላም፣ ደንበጫና በዙሪያው ከትናንት ከሰዓት ጀምሮ የስልክ አገልግሎት እንደማይሰራ አረጋግጠናል ብለዋል። ሰሞኑን ደግሞ በተቀሰቀሱ ግጭቶች በየዕለቱ ከቤተሰቦቻቸው ጋር በስልክ ስለ ደህንነታቸው እንደሚጠያይቁ የገለጹት ነዋሪዎቹ አሁን ላይ ግን ግንኙነቱ መቋረጡ እንዳስጨነቃቸው ተናግረዋል። በጉዳዩ ላይ የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩን በዋትሳፕ መተግበሪያ መረጃ እንዲሰጡን ጠይቀናቸዋል ለቦርድ ስብሰባ ውጭ ሀገር እንደሚገኙና ምላሽ የሚሰጡን ሰዎች እንደሚመድቡ በመልእክታቸው ገልጸውልናል። አስቴር መስጋናው ዝርዝር አላት። የባህር ዳር ከተማ ነዋሪው አቶ ሰለሞን ታሪኩ በፍኖተ ሰላም እና በደንበጫ የሚገኙ ቤተሰቦቻቸውን ደህንነት በየዕለቱ እየደወሉ ያረጋግጡ እንደነበር ይናገራሉ። ሰሞኑን ግን በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች መካከል እንደገና በተከሰተው ግጭት ትላንትና፣ ዛሬ ምንም አይነት መረጃ ማግኘት እንዳልቻሉ ይገልጻሉ። ቤተሰብ ማግኘት አልቻልም፣ ምን ደረጃ ላይ እንዳሉ የእኔ ቤተሰቦች ብቻ ሳይሆን የማንኛውም ሰው ነው። ስለዚህ በጭንቀት ላይ ያለ ነው እኛ የት የት ደውለዋል? ሰላም ደው ያለው ደንበጫ ደው ያለው የለም አይሰራ። ለስንት ሰው የሚሆን ደውለዋል? እርስ አምስት ሰው ደውያል። ምንድን ነው የሚል ስልካቸው የደወላቸው ደንበኛ ቴሌፎን ማግኘት አይችሉም ነው የሚለው። ትናንትና ጀምሬ ስምንት ሰዓት አካባቢ እየሞከርኩ ነበር እና የለም ከዛ በፊት የሆነ በትናንት ወደ ጠዋት ላይ አግኝቻለው። ከስምንት ሰዓት በኋላ ዝግ ነው። ከተማ ውስጥ ጦርነት እንዳለ ነው እየነገሩን ነበረ። በሰዓቱ ከዛ በኋላ ስልካቸውን ሁሉንም አለ ማግኘት አልቻለም። በመኪና እንዳይጠየቅ መኪና መግባት አይችልም ተቋርጧል። ስለዚህ በምንም አይነት ሁኔታ የቤተሰቦቻችንን ደህንነት ማረጋገጥ አልቻለም። ወይዘሮ ፀሐይ ካሳ የተባሉ ሌላዋ የባህር ዳር ከተማ ነዋሪም ከትላንት ጀምሮ በደብረ ማርቆስ ከተማ የሚገኙ ዘመዶቻቸውን በስልክ ማግኘት እንዳልቻሉ ይናገራሉ። ቤተሰቦቻችን ይመጣሉ ከትናንት ወዲያም ተኩስ ነበረ፣ ግን ስልካቸው ይሰራ ነበር። ሀይለኛ ተኩስ ነበር። ያው ብሰው ተጎድቷል ይባላል። ቀኑን ከትናንት ወዲያ ትንሽ ከሰአት በኋላ ደህናው አመሸን አሉ። ከዚያ ወዲያ ማታ ጀምሮ ደግሞ እንደዛው ነበረ። አሁን በቃ ስልካቸው አይሰራም። ከትናንት ማታ ጀምሮ ትናንትና ማታ ወደ አንድ ሰዓት አካባቢ ሞክሬ ያለው ቀን ሞክሬ ያለው አይሰራም። ዛሬስ ሞክረዋል? ዛሬ ዛሬማ ብዙ ጊዜ ሞክር ያለው በቃ ወደ ስድስት ሰው የሚሆን እና አዲስ አበባም ደውዬ ሌሎች ቤተሰቦቻቸውን ስንት ስጠይቅ እነሱም እኛም እየሞከርን ነው፣ አላገኘንም፣ ስልክ አይሰራም ተብሏል። የሁሉም ስልክ ምንድን ነው የሚለው? የሁሉም ስልክ ግማሹ ጥዳ አይቀበልም፣ ግማሹ አያገኟቸውም። እንደዛ ነገር ነው በቃ በጣም ነው የሚያሳስበው። ምን ላይ እንዳሉ በምን እናውቃለን? እና እንደ በአስቸኳይ ስልኩ እንኳን ቢገኝለት ተበላሽቶ ምን ሆነ ቢቀጠልለት በስልክ ከተገናኘ ጥሩ ነው። ለኃይለኛ ስጋት ነው ያለብን እኔ ብቻ ሁሉ ነው። በጉዳዩ ላይ ለኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት ታምሩን በዋትሳፕ መተግበሪያ መረጃ እንዲሰጡን ጠይቀናቸው ለቦርድ ስብሰባ ውጭ ሀገር እንደሚገኙና የሚመለከተው አካል ምላሽ እንዲሰጠን እንደሚመድቡልን በመልእክታቸው ገልጸውልናል። በሌላ በኩል በደቡብ ጎ ጎንደር ዞን እስቴ የወረዳ መካነ ኢየሱስ ከተማ ካለፉት አራት ቀናት ወዲህ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በነበረ ግጭት ያልታጠቁ ንጹሐን ዜጎች እንደተገደሉና የቆሰሉም እንዳሉ የሆስፒታል ምንጮችና ነዋሪዎች ለአሜሪካ ድምጽ አረጋግጠዋል። ስሜ አይጠቀስ ድምፅ የማይሰማ ያሉን የሆስፒታል ምንጫችን በጥይት ተመትተው ወደ ሆስፒታል ከገቡ ተጎጆዎች መካከል የአንድ ሰው ህይወት እንዳለፈና ከ አስራ አምስት በላይ ሰላማዊ ሰዎች ቆስለው በህክምና እየተረዱ እንደሆነ ገልጸዋል። ስሙን እንዳንጠቅስ የጠየቀን ሌላው የመካነ ኢየሱስ ከተማ ነዋሪ ከሶስት ቀናት በፊት በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ሲደረግ የቆየው የተኩስ ልውውጥ ዛሬ ጋብ ብሎ እንደዋለ ነግሮናል። በተኩስ ልውውጡ ወቅት አራት ን ንጹሐን ዜጎች እንደሞቱና የቆሰሉ ሰዎችም እንደተመለከተ ነዋሪው አክሎ ገልጾልናል። ከመጀመሪያ ሄደን የሆስፒታል ምንጩና ነዋሪው ማንነታቸውን የፋንዳና ደርግ የጠየቁት ለደህንነታቸው ስለሚሰጉ መሆኑን ገልጸውልናል። በነዋሪዎች ቅሬታ ዙሪያ የክልሉ የመንግስት ኮሚኒኬሽን አገልግሎት ጽፈት ቤት ኃላፊ በመሆን በቅርቡ በተሾሙት ዶክተር መንገሻ ፋንታው በእጅ ስልካቸው ላይ ብንደውልም ባለ መስራቱ እንዲሁም በምክትል ርዕሰ መስተዳደር ማዕረግ በቅርቡ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ሆነው ለተሾሙት ለአቶ ደሳለኝ ጣሰው የእጅ ስልክ ላይ ብንደውልም ስልካቸው ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። የአስቸኳይ ጊዜ አዋጅ መምሪያ እዝ ሰሞኑን ወቅታዊውን የአማራ ክልል ሁኔታ አስመልክቶ በቅርብ ቀናት ያወጣው መግለጫ የለም። እዙ ለመጨረሻ ጊዜ ያወጣው መግለጫ እስካሁን ያዘጋጃቸው የተጠርጣሪዎቹ ማቆያ ቦታዎች አምስት ብቻ መሆናቸውን የገለጸበት ነው። አዲሱ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ከጥቂት ሳምንታት በፊት ለካቢኔ አባላት በሰጡት ማብራሪያ በአስቸኳይ ጊዜ አዋጅ ስር መቆየት ዘላቂ መፍትሄ አይደለም ማለታቸውን የመንግስት መገናኛ ብዙኃን ዘግበዋል። የክልሉን ሰላም በማረጋገጥና ሕዝብ ቅር የተሰኘባቸውን ጥያቄዎች በመለየት በቅደም ተከተል በመፍታት ክልሉን ከአስቸኳይ ጊዜ አዋጅ ለመውጣት ለማውጣት እንደሚሰራ መግለጻቸውንም አመልክተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው መግለጫ በየትኛውም ወገን የሚወሰዱ እርምጃዎች ሲቪል ሰዎችን ወይም የመሰረተ ልማቶችን ኢላማ ከማድረግ ሙሉ በሙሉ እንዲቆጠቡ ሲል ለተፋላሚ ኃይሎች ጥሪ ማቅረቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋና። የምትከታተሉት ዋሽንግተን ዲሲ ላይ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ቀደም ብላን አስቴር ምስጋናው ያሰማችን የዕለቱን አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል በሸገር ከተማ አስተዳደር የጎዳና ላይ ተዳዳሪዎችን ከየቦታው በማንሳት እንዲቆዩ በሚደረጉበት የገላን ክፍለ ከተማ ማቆያ ጣቢያ ውስጥ በተከሰተ ተላላፊ በሽታ የሶስት ሰዎች ሕይወት እንዳለፈና መቶ ዘጠናዎች ደግሞ እንደታመሙ የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኮሚሽኑ በወጣው መግለጫ ጊዜያዊ የማቆያ ማዕከሉ የተሟላ መሰረታዊ ልማት የሌለውና ለማቆይ የሚችው እንዳልሆነ ገልጾ ይህም ወደ ጣቢያው የገቡ ሰዎችን ሰብአዊ ክብር በጠበቀ መልኩ ለማስተዳደር አስቸጋሪ አድርጎታል ሲል ገልጿል። ጊዜያዊ የመቆያ ማዕከሉን ያስተዳድራል ከተባለው የአዲስ አበባ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድን ቀጣዩን ሰንቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ማክሰኞ ባወጣው መግለጫ በአብዛኛው የጎዳና ላይ ተዳዳሪዎች የሆኑ ሰዎች ከየቦታው ተነስተው እንዲቆዩ በሚደረግበት በሸገር ከተማ አስተዳደር ገላን ክፍለ ከተማ ሲዳ አዋሽ ወረዳ በሚገኘው ጊዜያዊ የማቆያ ማዕከል ነሐሴ 24 ጳጉሜን 2ና 3 ቀን 2015 ዓ ም ጉብኝት ማድረጉን አስታውሰዋል። ወደ ማቆያ ማዕከሉ የገቡ ሰዎችንና የሚመለከታቸውን የመንግስት የጸጥታ አካላት በማነጋገር ክትትል እንዳደረገም ገልጿል። ስለ መግለጫው ለአሜሪካ ድምፅ ማብራሪያ የሰጡት በኮሚሽኑ የክትትልና ምርመራ ዲሬክተር ሰላማዊት ግርማይ በማቆያ ጣቢያው አረጋውያን፣ ህፃናት፣ ሴቶችና አካል ጉዳተኞች እንደሚገኙባቸው አመልክተዋል። የአዲስ አበባ የሰላምና ጸጥታ ቢሮ እንዲሁም የአዲስ አበባ ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ኃላፊዎች ከጎዳና ላይ እንዲነሱ የተደረጉትን ሰዎች በመልሶ ማቋቋም ፕሮግራም ወደ የመጡባቸው አካባቢዎች እስኪመለሱ ድረስ ጣቢያውን በጊዜያዊ ማቆያነት እንደሚጠቀሙበት ነግረውናል ብለዋል ዲሬክተሯ። ሆኖም የማቆያ ጣቢያው ልዩ ልዩ ጉድለቶች እንዳሉበት በክትትላችን ተመልክተናል ይላሉ። ለያነት ተብሎ ታስቦ የተሰራ ስራ ባለመሆኑ ጥበቱም፣ እንዲሁም አየር የሚያስገባ አለማስገባቱ፣ የፀሐይ ብርሃንም፣ ለጤናም የመተኛ አገልግሎቶችም የሚሰጡበት ትክክለኛ መንገድ ወይም ስርዓት የለም። ኮሚሽኑ በመግለጫው በማቆያ ጣቢያው ውስጥ ይስተዋላሉ የተባሉት ችግሮች ሰዎችን ሰብአዊ ክብራቸውን በጠበቀ መልኩ ለመያዝ አስቸጋሪ ማድረጉን አስታውቀዋል። ኮሚሽኑ በጠቆማቸው ችግሮች ሳቢያ በተከሰተ ተላላፊ በሽታም የሰዎች ሕይወት ማለፉንና ሰዎቹ ለተለያዩ የሰብአዊ መብቶች ጥሰት እንደተዳረጉ ሰላማዊት ግርማይ ተናግረዋል። በዚህ መንገድ በጣም ለበርካታ ሰብአዊ መብት ውስጥ ጥሰት የመጋለጥ ሁኔታዎች ስጋቶችም ነበሩ። እንደዚሁም የጤና ተላላፊ በሽታም ደግሞ የገባበት አግባብ ነበር። ስለዚህ ሶስት ሰዎች ሕይወት ነው ያለፈው። ሌሎቹ በእርግጥ በሕክምና ላይ ይገኛሉ። ተላላፊ በሽታ በጣም ከባድ ነው። በእርግጥ በወዲያውኑ ያው እዚያ ጊዜያዊ ማዕከል በማቋቋም የአዲስ አበባ ጤና ቢሮ ወዲያው ለመቀጣጠም ጥረት አድርገዋል። እኛም በክትትል ወቅት ተመልክተናል እሱም በማቆያ ጣቢያው በተከሰተው የተስቦ በሽታ ምክንያት የታመሙ 190 ሰዎች ወደ ሆስፒታል ተወስደው እንደታከሙ ኮሚሽኑ ገልጿል። በማቆያ ጣቢያው ያሉት ሰዎች ብዛት በየጊዜው እንደሚቀያየር የተናገሩት ዲሬክተሯ ሰላማዊት ግርማይ ሆኖም እስከ ጳጉሜን 2 ቀን 2015 ዓ ም ድረስ በግምት ወደ 1500 የሚደርሱ ሰዎች እንደነበሩ ጠቅሰዋል። ولكن بفتنتيك انسانا بما اكلوا استعلوا ايازم يتشاش على سلمه سيقلسوا على اللفوم አንድ ሳምንት ጊዜ ውስጥ በጣም ብዙ ሰዎች ወደ ነበሩበት እንዲቀላቀሉ በመደረጉ ያው ቁጥራቸው በጣም አሁን ቀንሷል ማለት ነው። እንዲሁም አየር ይናፈሳሉ፣ ይወጣሉ፣ ይገባሉ። ግን በደግሞ ቀጣይ መሻሻል ያለባቸው አሁንም አያያዞች አሉ። የምግብ አቅርቦት ግን አለ፣ በቀን ሶስት ይቀርባል። ስለዚህ ያው ሌሎች ግን ድጋሜ እንደዚህ አይነት ስጋቶች እንዳይነሱ ግን የቅርብ ክትትል ያው እያደረገ ይገኛል ቢሮ። እኛም እየተከታተል እንገኛለን። ስለተባሉት የማቆያ ጣቢያው ጉድለቶች አስመልክቶ ማዕከሉን ከሚያስተዳድረው የአዲስ አበባ ሴቶች ሕፃናትና ማኅበራዊ ጉዳይ ቢሮ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ዲሬክተሯ ሰላማዊት ግርማይ በበኩላቸው በጣቢያው የሚስተዋሉት ችግሮች በገንዘብ እጥረትና ከጎዳና ተነስተው እንዲገቡ የሚደረጉት ሰዎች ብዛት ተገማች ባለመሆኑ እንደተፈጠሩ ኃላፊዎቹ ነግረውናል ብለዋል። ሰዎቹን ከጎዳና ላይ የማንሳቱ ዓላማም እነርሱን በዘላቂነት ለማቋቋም ከማሰብ ባሻገር የአዲስ አበባን ጸጥታ ለመጠበቅም እንደሆነ ተነግረናል የሚሉት ዲሬክተሯ፣ ይህ ግን ከፈቃዳቸው ውጪ መሆን የለበትም በማለት አሳስበዋል። ከፈቃዳቸው እንዳልሆነ የገለጹልም ያው በርካታ ሰዎች ነበሩ። ስለዚህ ምንም እንኳን ያው ውሏቸውን ጎዳና እያደረጉ ሰዎች ቢሆኑም አንድን ሰው እንቅስቃሴ መገደብም ሆነ ያው ከዛ ለማንሳት ያው ፈቃድን መሰረት ያደረገና ማስገደድን ወይም የሰብአዊ መብት ጥሰትን በማያስከትል መንገድ መሆን ስላለበት እዛም ላይ ጥንቃቄዎች እንዲደረጉ እንደዚህ አይነት አሰራሮችም በተቻለ መጠን እንዲቆሙ ያው ሀሳብ ሰጥተናል። የጎዳና ላይ ተዳዳሪዎቹ ወደ ማቆያ ጣቢያው የሚወሰዱት ካለፈቃዳቸው ነው በሚለው ትችት ጉዳይም ከአዲስ አበባ የሴቶች ሕፃናትና ማኅበራዊ ጉዳይ ቢሮ ለዛሬ አስተያየት አላገኘንም። ሆኖም ቢሮው ከዚህ ቀደም ለአሜሪካ ድምፅ በሰጠው አስተያየት ዜጎችን ከጎዳና ላይ የማነሳው በፈቃዳቸው ነው ብሎ ነበር። ሰላማዊት ግርማይ በበኩላቸው ሰዎቹን ከጎዳና ላይ በማንሳቱ ሂደት ሰብአዊ መብታቸው ሊከበር እንደሚገባ አስገንዝበዋል። ማንኛውም ሰው እንግዲህ ያው ሁሉም ሰው ሰብአዊ መብት እንግዲህ ሰው መሆንን የሚጠብቅ ነገር ነው የሚጠይቅ ነገር ነው። ስለዚህ ምንም እንኳን የጎዳና ተዳዳሪዎች ቢሆኑም ሁሉም እነሱም ኑሯችን ነው፣ ቤታችን ነው ብለው ነው እንግዲህ የሚኖሩት። ስለዚህ ጸጥታ ስጋትም እንዳለ ግን በመንግስት በኩል በጣም እንረዳለን። በጣም አስቸጋሪ ሁኔታ ነው። ስለዚህ ቢያንስ እንኳን እዛ በሚቆዩበት ጊዜ ግን መሰረታዊ ፍላጎታቸው የሚሟሉበትና ያው እንደ ማንኛውም ሰው እኩል ሰብአዊ መብታቸው ተከብሮ የሚያዙበትን አግባብ ሐሳብ እንዳይጓደል አደራ እንላለን የሚመለከታቸው ሰዎች። የኢትዮጵያ ሰብአዊ መብቶች ኮሚሽን ሚያዚያ ሀያ ሰባት ቀን ሁለት ሺ አስራ አምስት ዓመተ ምሕረት ባወጣው መግለጫ በአዲስ አበባ ከሚከበሩ ሕዝባዊና ሃይማኖታዊ በዓላት እንዲሁም በመዲናዋ ከሚካሄዱ ዓለም አቀፍ ጉባኤዎች ጋር በተያያዘ በርካታ የጎዳና ላይ ተዳዳሪዎች በመንግስት የጸጥታ ኃይሎች በግዳጅ እንዲነሱ በማድረግ በአንድ ስፍራ እንዲቆዩ የሚደረግበት አሰራር እንደነበረ አስታውቋል። ኮሚሽኑ አደረግኩት ባለው ክትትልም ቁጥራቸው ከ5000 እስከ 7000 የሚደርሱ ሕፃናት በከተማዋ የጸጥታ ኃይሎች ከጎዳና ላይ በሌሊት ታፍሰው በአቃቂ ቃሊቲ ክፍለ ከተማ በሚገኝ የተሃድሶ ማዕከል ውስጥ ተይዘው እንደቆዩ ማረጋገጡን አስታውቀዋል። በማዕከሉ የነበረው የአያያዝ ሁኔታም ጉድለት እንዳየበት በጊዜው ጠቅሷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ኢትዮጵያ ጎረቤት ሀገር ሱዳንና ደቡብ ሱዳን ይወስደናል። በሱዳን የነበሩ ደቡብ ሱዳናውያን ጦርነትን ሽሽት ወደ አገራቸው በመመለስ ላይ ናቸው። የተባበሩት መንግሥታት ድርጅት ተንታኞች እንደሚሉት ግን ሁኔታው የጎሳ ግጭትን ሊጭርና አገሪቱን ወደ ዲሞክራሲ የምታደርገውን ሽግግር አደጋ ላይ ሊጥልም ይችላል። ሪንክ በተሰኘው የደቡብ ሱዳን የጀልባ ማራገፊያ ዳርቻ የደረሱ ተመላሾች ሌላ ጀልባ ይዘው በነጭ አባይ ላይ አድርገው ማላካል ወደ ተባለች ከተማ ለመጓዝ በዝግጅት ላይ ናቸው። የቪኦኤ ሄነሪ ዊልኪንስ ያሰናዳውን እንግዲ ወልዴ እንደሚከተል ያቀርብልናል። በሱዳን ይገኙ የነበሩ ደቡብ ሱዳናውያን ጦርነትን ሽሽት ወደ አገራቸው በመመለስ ላይ ናቸው። የተመድ ተንታኞች እንደሚሉት ግን ይህ ሁኔታ የጎሳ ግጭት ሊጭርና አገሪቱ ወደ ዲሞክራሲ የምታደርገውን ሽግግር አደጋ ላይ ሊጥል ይችላል። ሪንክ በተሰኘው የደቡብ ሱዳን ጀልባ ማራገፊያ የወንዝ ዳር የደረሱ ተመላሾች ሌላ ጀልባ ይዘው በነጭ አባይ ላይ አድርገው ማላካል ወደ ተባለ ከተማ ለመጓዝ በዝግጅት ላይ ናቸው። ከዓመታት በፊት የጎሳ ግጭትን ሽሽት ወደ ሱዳን ሄዳ የነበረችው ሳራሪት በሱዳን ባለው ጦርነት ምክንያት ከልጆቿ ጋር በመሆን ወደ ላይኛው አባይ ግዛት ለመመለስ ተገዳለች። ለኑሮ የሚሆን ምን አይነት ስራ መስራት እንደምችል አላውቅም። መስራት የሚችለውን ግን እሰራለሁ። የራሴን የንግድ ስራ ለመጀመር ገንዘቡ የለኝም። ቢሆንም ግን ወደ ሱዳን አልመለስም። ጦርነቱ ከጀመረ ወዲህ 220 ሺ የሚሆኑ ሰዎች ከሱዳን ሸሽተው ደቡብ ሱዳን ገብተዋል። በድንበር ላይ የተመላሾች ቁጥር እንዳይጨምርና በሪንክ እርዳታ የሚሹ ሰዎች ቁጥር እንዳያሻቅብ የደቡብ ሱዳን መንግሥት የሚችለውን ሁሉ በማድረግ ላይ ነው። በጀልባ እየተጫኑ ከዓመታት በፊት ጥለው ወደ ሸሹትና ምናልባትም በጎሳዎች መካከል ውጥረት ወዳለበት ስፍራ እየተመለሱ ነው። ረቤካ ደንግ እንደምትለው ግን ቢሆንም ሱዳን ከመቆየት የተሻለ ነው። በሱዳን የነበረው ውጊያ ከባድ ነበር፣ ማለተይ ትልቅ ችግር ነበር። ካለ ምግብ ለአምስት ቀናት የቆዩ ሰዎችም አሉ። በርካታ ግድያዎችም ነበሩ። ሰዎች ከቤታቸው መውጣት አይችሉም። ቀንና ሌሊት ተኩስ አለ። ተንታኞች እንደሚሉት ደግሞ በመጪው ዓመት ምርጫ ለማድረግ ላቀደችው ደቡብ ሱዳን የተመላሾቹ ሁኔታ ሀገሪቱ ወደ ዲሞክራሲ ሽግግር ለማድረግ የያዘችው እቅድ ላይ ደንቃራ ሊፈጥር ይችላል። ፒተር አጃክ በሃርቫርድ ዩኒቨርሲቲ የደቡብ ሱዳን አጥኚ ናቸው። በርካታ ደቡብ ሱዳናውያን ወደ ሰሜን ተሰደው ነበር። አሁን እየተመለሱ ነው እነርሱን ለመቀበል ዝግጁ ወዳልሆነች አገር ነው እየተመለሱ ያሉት። ስለዚህ የሰብአዊ ቀውሱ ተበራክቷል። ይህም አንድ ጥያቄ እንድጠይቅ አስገድዶናል። ሰብአዊ ቀውሱ ባለበት ሁኔታ ስለ ምርጫ ማሰብ አለብን? ሁኔታው የደቡብ ሱዳንን ዘላቂ መረጋጋትና ደህንነት የሚፈታተን ነው። ሆኖም ግን ፖለቲከኞች ግጭቱን ሰበብ አድርገው ምርጫውን እንዳያዘገዩ ፒተር አክለው ተናግረዋል። ሰላም ታደሰ ደምሴ መሠረቱን ደቡብ አፍሪካ ያደረገ የደህንነት ጥናት ጠቋም ተመራማሪ ሲሆኑ ተመላሾቹ በደቡብ ሱዳን ከሚገኙ ሌሎች ጎሳዎች ጋር ሊጋጩ ይችላሉ ሲሉ ስጋታቸውን ገልጸዋል። በመሰጠት ላይ ያለው ሰብአዊ ምላሽ የተመላሾቹን ፍላጎት በሚያሟላ መልኩ ስርዓት የተበጀለት አይደለም። ይህ ሁኔታ ወደ ጎሳ ግጭት ሊያመራ ይችላል። ይህ ግጭትም የሰላም ስምምነቱ ትግበራ ላይ የተጋረጠ ተግዳሮት ነው። በተመላሾች መካከል በሚገኙ የተለያዩ ጎሳዎች መካከል በሪክና ማላካል ሁከት ተፈጥሮ እንደነበር ተነግረዋል። እንግዲህ ወልድ እናመሰግናለን። ቀጣዩም ዘገባ በምስራቅ አፍሪካ ውስጥ ያቆየናል። በዓለም ዙሪያ ያሉ አርሶ አደሮች እንደገጠሟቸው ፈተናዎች ሁሉ የኬንያ ቡና አምራቾችም በአየር ንብረት ለውጥ በቡና ዋጋ መዋዠቅና አሁን ደግሞ በመኖሪያ ቤቶች ዋጋ ማሻቀብ ምክንያት ጫና ውስጥ እንደገቡ ተገልጸዋል። በዓለም አቀፉ የቡና ድርጅት ግምገማ ኬንያ በአፍሪካ አምስተኛዋ ትልቋ የቡና አምራች አገር ናት። ፍራንሲስ ኦንቱሟ ከናይሮቢ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያስደምጠናል። ይህ ከናይሮቢ በስተደቡብ የሚገኘው የኪያምቦ አካባቢ በኬንያ የቡና ኢንዱስትሪ እንደ ማዕዘን ድንጋይ የሚታይ ነው። ይሁንና ከፍተኛ መጠን ያለው የህንድና የኢንዶኔዥያ የቡና ምርት ገበያውን በማጥለቅለቁ የቡና ዋጋ በእጅጉ ወርዷል። እናም አንዳንድ አርሶ አደሮች ከቡና ምርት ሥራ በመውጣት ወደ ቤት አከራይነት ሥራ እየገቡ ነው። ዘመናዊ መኖሪያ ቤቶች በአሁኑ ወቅት ቀድሞ ከፍተኛ ምርት ይገኝባቸው የነበሩትን የቡና ማሳዎች እየወረሱ ነው። የሐምሳ ሰባት ዓመቱን ጆሴፍ ንንዱጉን የመሰሉ የቡና ገበሬዎችም በዛሬው የኢኮኖሚ ሁኔታ እንደምንም ከችግር ተጠብቆ ለመውጣት ብቸኛው አማራጭ እርሱ ነው ብለው ያምናሉ። ቡና አሁን በመኖሪያ ቤቶች ገበያ ተተክቷል። ምክንያቱም የመኖሪያ ቤቶች ገበያው ጥሩ ገበያ ያስገኛል። ይህን ያህል መጠን ያለው ገንዘብ በየወሩ ታገኛለህ። ቡና ግን አንዴ ምርቱ ከተሰበሰበ በኋላ በራሱ መልሶ የሚበቅል ምርት በመሆኑ በዓመት አንድ ጊዜ ነው የሚሰበሰበው። ስለሆነም አየህ የመኖሪያ ቤቶች ገበያ ቡና ወይም ሻይ ከማምረት ይሻላል። ከጥቂት ዓመታት በፊት ይህ መሬት ብዙ ምርት በሚያስገኝ የቡና እርሻ የተሸፈነ ነበረ። አሁን ታዲያ እዚህም እዚያም በብዛት እየተቸበቸበ ያለውን መሬት የሚያስተዋውቁ ግዙፍ ማስታወቂያዎች የሚታዩባቸው ረዣዥም የመኖሪያ አፓርታማ ህንጻዎች በምትኩ ስፍራውን ይዘዋል። ስቴፈን ንጆርጌ በአካባቢው የሚገኙ ገበሬዎች ይዞታ የሆነ የቡና ማጠቢያና ማበጠሪያ ፋብሪካ ይመራሉ። ይሁን እንጂ ከቡና እርሻ ስራ የመውጣት ሀሳብ ማውጣት ማውረድ ይዘዋል። ሰባቡ የአፑዋ ማኔጅመንት ኪዳ እንደ ገበሬ በግብርና ስራው ላይ ለምናውለው ጉልበትና ለምናደርገው ጥረት ተመጣጣኝ ክፍያ እየተከፈለን አይደለም። ቡና በመትከል እና ምርቱን በመሰብሰብ ብዙ ብንደክምና አንጡራ ሀብታችንን ብናወጣም በውጤቱ የምናገኘው ግን የለም። በእጅጉ ተስፋ ያስቆርጣል። ከሰባት መቶ በላይ ገበሬዎችን የሚያገለግለውን የጋቱሪኒን ፋብሪካ የመሳሰሉ አብዛኞቹ የአካባቢው የቡና አምራች ገበሬ ሥራ ማኅበራት ምስቅልቅል ካለ ሁኔታ ውስጥ ናቸው። ከሳምንታት በፊት ከገበሬዎች በተሰበሰበ የቡና ምርት የተሞሉ ጆንያዎች ተከምረው ገና ወደ ቡና መፍጫዎች የሚያጓጉዛቸው እንደሚጠብቁ ሳሙኤል ማቻሪያ ያስረዳሉ። አብዛኞቹ የቡና አምራች ገበሬዎች የህብረት ሥራ ማኅበራት የቡና ምርት አዋጭ በነበረበት ወቅት የወሰዱት ብድር በጣም ብዙ ስለነበርና አሁን ደግሞ የቡና ምርት በማሽቆልቆሉ የተበደሩትን መክፈል በመቸገራቸው በእጅጉ በመቆርቆዝ ላይ ናቸው። ቪንሰንት ኪሞሶፕን የመሰሉ አንዳንድ የምጣኔ ሀብት ባለሙያዎች እንደሚያስረዱት ደግሞ የህብረት ሥራ ማኅበራቱ የተሻለ አመራር እና የመንግሥት ድጋፍ ያስፈልጋቸዋል። የቡና ምርት ፍላጎት አሁንም ስላለ በአካባቢዎቹ ያለውን የመልካም አስተዳደር ችግር መቅረፍ ሥራውን የሚሰሩትን ሰዎች ተጠቃሚ ያደርጋል። የደቡብ አሜሪካ አገሮችን የመሳሰሉ በዚህ ረገድ ነገሮችን ማሳካት የቻሉ አገሮች መኖራቸውን ማየት ይቻላል። ከፍተኛ የውጭ ምንዛሪ ማግኘት፣ የሥራ ዕድል መፍጠርና ብሎም የምጣኔ ሀብታቸውን በማጎልበት ከፍተኛ አስተዋጽኦ ማበርከት ችለዋል። እንደ አውሮፓውያን የዘመና አቆጣጠር በ1980ዎቹ በዓመት ያመርቱት ከነበረው 130 ሺህ ሜትሪክ ቶን የቡና ምርት በ2022 ወደ 50,000 ሜትሪክ ቶን ዝቅ ማለቱን የኬንያ መንግሥት አመልክቷል። በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ የረቡ ምሽት ስርጭታችን ነው። ቀጣዩ ዘገባ ደግሞ ኒውዮርክ ላይ እየተካሄደ ወዳለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ይወስደናል። የዓለም መሪዎች ከአየር ንብረት ለውጥ ጋር ተያይዞ ለተፈጠረው ኢፈታዊ የሀብት ክፍፍል መፍትሄ እንዲሹ ተጠይቋል። በኒውዮርክ ትናንት በተጀመረው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የዓለም መሪዎች የመጀመሪያ ዙር ንግግራቸውን አሰምተዋል። አብዛኞቹ መሪዎች በየሀገሮቻቸው በመሬት ላይ ባለው አስከፊ እውነታ ላይ ሲያተኩሩ፣ በሚሊዮን የሚቆጠሩ ህዝቦች የኑሮ ሁኔታም በአስቸኳይ የሚሻሻልበትን መንገድ ጠይቀዋል። ቬሮኒካ ባልደራስ ኤግሌሲያስ የላከችውን ዘገባ እንግድ ወልዴ ያሰማናል። በከፍተኛ ጥበቃ ወደ 78ኛው የተመድ ጠቅላላ ጉባኤ የመጡት የዓለም መሪዎች የዜጎቻቸው ከፍተኛ ችግር እንዴት ወደ ኒውዮርክ ጉባኤ እንዳመጣቸው ተናግረዋል። ከእነዚህ አንዷ የፔሩ ፕሬዚደንት ዲና ቦሎአርቴ ናቸው። እዚህ የተሰበሰብነው ነው በረሃብና በድህነት ምክንያት የተፈጠረውን ክፍተት ለማጥበብ ነው። በኢኮኖሚ የበለጸጉት ሀገራት ቅድሚያ የሚሰጧቸው ጉዳዮችም በግልጽ ተቀምጠዋል። የዩናይትድ ስቴትሱ ፕሬዝደንት ጆ ባይደን Joe ልጆቻችን የማይራቡበትን ጥራት ያለው የጤና አገልግሎት ሁሉም የሚያገኙበትን፣ ሰራተኞች መብታቸው የሚጠበቅበትን፣ የተፈጥሮ አካባቢ ጥበቃ የሚደረግለትን ዓለም ለመፍጠር የጋራ ራዕይ ካላቸው አጋሮች ጋር በአንድነት እንቆማለን። ከተመድ ጠቅላላ ጉባኤ አንድ ቀን ቀደም ብሎ በሕፃናት አድን ድርጅቱ ዩኒሴፍ የወጣ ሪፖርት እንዳስጠነቀቀው ዓለም ከጤና ከኢኮኖሚና ሌሎች በርካታ ቀውሶች ጋር እየታገለች ትገኛለች። የዓለም መሪዎች የሕፃናትን ጉዳይ ቅድሚያ እንዲሰጡም ሪፖርቱ ጠይቋል። የአየር ንብረት ለውጥ ያስከተለው አውዳሚ ውጤትና ይህም በዓለም ያለው ኢፍታዊ የሀብት ክፍፍል እንዲባባስ አስተዋጽኦ ማድረጉ በጉባኤው ሳይጠቀስ አልታለፈም። አንቶኒዮ ጉተሬዥ፣ የተመድ ዋና ጸሐፊ። ታውሳንስ ኦፍ ፒፖል ኢን ደርና ሊቢያ በደርና ሊቢያ በደረሰ አደገኛ ጎርፍ በሺ የሚቆጠሩ ሰዎች ሕይወታቸውን አጥተዋል። አሁን እዚህ ባለንበት ወቅት በቢሊዮን ዶላር የሚቆጠር ሀብት ያላቸው ቱጃሮች በውድ ጀልባቸው ላይ ሆነው ፀሐይ በሚሞቁበት በሜዲትራኒያን ባህር ላይ አስከሬኖች ሲንሳፈፉ ይታያሉ። ደርና ላይ የሆነው የዓለምን ሁኔታ በጨረፍታ የምናይበት አጋጣሚ ነው። የጠቅላላው ጉባኤ ፕሬዚደንት የሆኑት ዴኒስ ፍራንሲስ ግን ሁሉም ነገሮች ጨለማ አይደሉም፣ መፍትሄ ያላቸው ባይ ናቸው። ልዩነቶቻችንን ወደ ጎን በመተውና የሚያገናኘንን ድልድይ በመገንባት ሰላም፣ እድገትና ብልጽግናን በሁሉም የዓለም ክፍል ለሚገኝ ለእያንዳንዱ ሰው ማዳረስ እንችላለን። ጉባኤው በዛሬ ረቡዕ ዕለት ፕሮግራም የተያዘላቸው ሌሎች የዓለም መሪዎች በሚያደርጉት ንግግር ለተጠቀሱት ችግሮች ተጨማሪ ተግባራዊ ምላሽ እንዲደረግ ጥሪ እንደሚያሰሙ ይጠበቃል። ያዳመጣችሁ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ የረቡዕ ምሽት ስርጭታችንን ነው። ዋሽንግተን ዲሲ ላይ አሁን ከቀኑ 8 ሰዓት ከ35 ደቂቃ ነው። ኢትዮጵያ ላይ ደግሞ ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል። አሁን የምሽቱን የመጀመሪያ አጋማሽ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ ተሸጋግረናል። የመጀመሪያው መሰናዷችን ደግሞ ዲሞክራሲ በተግባር በትግራይ ክልል የነበረውን አስከፊ ግጭት ለማስቆም ከአንድ ዓመት በፊት በደቡብ አፍሪካ ፕሬቶሪያ የሰላም ስምምነት ቢፈረምም በኢትዮጵያ ከጦር ወንጀል የሚስተካከሉ ጥቃቶች አሁንም ቀጥለዋል ሲል የኢትዮጵያውያን የሰብአዊ መብት አያያዝን ለመከታተል የተሰየመው የተባበሩት መንግስታት ድርጅት የባለሙያዎች ቡድን አስታውቋል። ቡድኑ ባለፈው ሰኞ በሰጠው ጋዜጣዊ መግለጫ ከዓመት በፊት ባካሄደው ክትትል የደረሰባቸውን በዜጎች ላይ ይፈጸማሉ ያላቸውን ከፍተኛ ጥቃቶችና ወንጀሎችም ዘርዝሯል። ዘገባው የኤፒ ነው። አሉላ ከበደ ያስደምጠናል። የጅምላ ግድያ፣ አስገድደው መድፈር፣ ህዝብን ከቀዬው በኃይል ማፈናቀልና እንዲሁም የጅምላ እስርን ጨምሮ መጠነ ሰፊ በደሎች መቀጠላቸውን መዝግበናል ሲሉ ቡድኑ ከትላንት በስቲያ ሰኞ ጄኔቫ ላይ በሰጠው ጋዜጣዊ መግለጫ ወቅት የተናገሩት የዓለም አቀፉ የሰብዓዊ መብት ባለሙያዎች ኮሚሽን ሊቀመንበር ሞሐመድ ቻንዴ ኦትማን ናቸው። በጥቅምት ወር ፕሪቶሪያ ላይ ግጭቶችን ለማቆም ስምምነት የተፈረመ ቢሆንም ባለፈው ዓመት ባደረግነው ማጣራት ያሳየው ከአስር ወራት በኋላ ዛሬም ኢትዮጵያ ያለው ሁኔታ አሳሳቢ መሆኑ ነው። ስምምነቱ ግጭቶችን አልፈታም፣ ሁሉን አቀፍ ሰላምም አላመጣም። በትግራይ በኦሮሚያና ይበልጡኑ ደግሞ በአማራ ክልል እያየለ የመጣው ግጭትና ሁከት አሁን በመላ አገሪቱ በሚባል ደረጃ ተስፋፍቷል። ለሁለት ዓመታት የተካሄደውን ጦርነት ተከትሎም ባለፈው የጥቅምት ወር የሰላም ስምምነት ቢፈረምም ሁኔታው ዛሬም አሳሳቢ መሆኑን የገለጹት የዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽኑ ሊቀመንበር የስምምነቱ መፈረም ግጭቶችን አልፈታም ወይም ሁሉን አቀፍ ሰላም አላመጣም ብለዋል። We have documented mass killings, rape, starvation, destruction of schools and medical facilities. የጅምላ ግድያ፣ አስገድዶ መድፈር፣ ረሃብ፣ ትምህርት ቤቶችና የሕክምና ተቋማት ላይ የሚደርሰው ውድመት፣ ዜጎች በኃይል ከቀያቸው እንዲፈናቀሉ ማድረግና የጅምላ እስር ከጦር ወንጀል እና በስብዕና ላይ ከተፈጸመ በደል የሚቆጠሩ ወንጀሎችን ጭምር መዝግበናል። አብዛኞቹም እነኚህ ጥሰቶች እየቀጠሉ ናቸው። የቅርብ ጊዜ ዘገባችን እንዳረጋገጠው የኤርትራ ሰራዊትና እንዲሁም የአማራ ኃይሎችና የሚሊሻ አባላት ትግራይ ውስጥ አስገድዶ የመድፈርና በሴቶችና ልጃገረዶች ላይ ጾታዊ ጥቃቶችን ጨምሮ ከፍተኛ በደሎች እየፈጸሙ ይገኛሉ። በተጨማሪም የትግራይ ተወላጆችን ከምዕራብ ትግራይ በኃይል ማፈናቀል መቀጠሉን እና በአስር ሺዎች የሚቆጠሩ ሴቶች ወንዶችና ህፃናት ወደ ቀያቸው መመለስ ያለመቻላቸውንም ዘግበናል ኦሮሚያ By government forces of arrest, detention, and torture of civilians, in particular men and boys, accused of links with the Oromo Liberation Army. <laughs> ከኦሮሞ ነፃነት ግንባር ሰራዊት ጋር ግንኙነት አላቸው በሚል የተወነጀሉ አዋቂ ወንዶችና ልጆችን ያለ ፍርድ እየገደሉና እያሰቃዩ ያሉበትን ሁኔታ እንዲሁም በሴቶችና ልጃገረዶች ላይ የሚፈጸሙ ጾታዊ ጥቃቶች መኖራቸውን ደርሰንበታል። በአማራ ክልል ካለፈው የሐምሌ ወር አንስቶ በመንግስት ኃይሎችና በሚሊሻ ኃይሎች መካከል ያለው ግጭት ተባብሶ የቀጠለ ሲሆን፣ በአሁኑ ወቅት ሁኔታው በከባድ መሳሪያ የሚፈጸሙ ጥቃቶችን ያካተተ ሲሆን የመንግስት ኃይሎች የተጠቀሙት አንድ የሰው አልባ አውሮፕላን ጥቃት ሲያደርስ ሰላማዊ ዜጎችን በዘፈቀደ ማሰር እና ያለ ፍርድ የሚፈጸሙ ግድያዎችም በስፋት እየታዩ ነው። ሪፖርቱ አክሎም በመንግስት ኃይሎች፣ በኤርትራ ወታደሮች እና በተለያዩ ሚሊሻዎች የተፈጸሙትን ከጦር ወንጀሎችና በስብና ላይ የተፈጸሙ ወንጀሎች የሚቆጠሩ ያላቸውን ዝርዝር ጉዳዮች ያካቷል። ሌላዋ ኮሚሽነር ራዲካ ኩማራስዋሚ በሰጡት አስተያየት ደግሞ ለሚፈጸሙት ወንጀሎች ተጠያቂነት አለመኖሩ እንዳሳስባቸው ገልጠው አሁን መደረግ አለበት ያሉትን አስረድተዋል። አሁን የሚያስፈልገው ኢትዮጵያውያንን በሙሉ ያካተተ ሁሉን አቀፍ የሰላም ስምምነት ነው። በአማራ ክልል ያለው ሁኔታ በእጅጉ ያሳስበናል። እየተካሄደ ያለውን በተመለከተም ተጠያቂነትን ሊያረጋግጥ የሚያስችል ሂደት ያለመኖሩም ያሳስበናል። በተጨማሪም ባካሄድነው ጥናት የደረስንበት በተለይም ጾታዊ ጥቃቶችን በተመለከተ የኤርትራ ኃይሎች በድንበር አካባቢዎች የፈጸሟቸው እጅግ የከፉ በደሎች ጨርሶ ተጠያቂ ላይሆኑ የሚችሉበት ሁኔታ መኖሩም ያሳስበናል። ሌላው የመንግስታቱ ድርጅት የኢትዮጵያ ጉዳይ መርማሪ ቡድን አባል ስቲቨን ራትነር በበኩላቸው እጅግ የከፉ ያሏቸው በደሎች አሁንም መቀጠላቸውን ቡድናቸው ደረሰበት ያሉትን በመዘርዘር አስረድተዋል። በመካሄድ ላይ ያሉት የመብት ጥሰቶች እጅግ በጣም የበረቱ ናቸው። እናም የቱን ያህል የከፉ መሆናቸውን የሚያሳዩ ታማኝነት ያላቸው ውንጀላዎች ደርሰውናል። እነኚህም ነዋሪዎችን በኃይል ከቀያቸው እንዲፈናቀሉ ማድረግና ሊቀመንበሩ እንደጠቀሱትም ጾታዊና ጾታን መሠረት ያደረጉ ጥቃቶች እንዲሁም የሰብአዊ እርዳታ እንዳይደርስ ለማድረግ የሚፈጸሙ ያልተቋረጡ አደናቃፊ ድርጊቶች ይገኙባቸዋል። ራትነር አክለውም ኢትዮጵያ የዜጎቿን ደህንነት ማስጠበቅ ያለመቻሏን ጠቅሰው ይህም የመንግሥት ከፍተኛ ኃላፊነት የተጓደለበት ድርጊት በመሆኑ በተለየ ትኩረት የሚያጤኑት መሆኑን ተናግረዋል ኢን አወር ቪው ዊ አር ዊትነሲንግ አ ፌልየር ባይ ኢትዮጵያ በእኛ እይታ ኢትዮጵያ የገዛ ዜጎቿን በግዛቷ ውስጥ በውጪ ወታደራዊ ኃይሎች ከሚፈጸሙና እንዲሁም ታጣቂዎች ከሚያደርሷቸው የሰብአዊ መብት ጥሰቶች የመከላከል ሕጋዊ ግዴታዋን አለመወጣቷን እያየን ነው። ይህ ደግሞ በክትትላችን የደረስንበትና መንግስት ሕዝብን ሊቃጣበት ከሚችል ማንኛውም ጥቃት መከላከል ዋናው ኃላፊነቱ እንደመሆኑ መጠን ከፍተኛ ግምት ሰጥተን የምንመለከተው ጉዳይ ነው። የሰኞው ሪፖርት ይፋ የተደረገው ሪፖርቱን የጻፈው የመርማሪዎች ቡድን እጣ ራሱ ባልታወቀበት ዳራ ውስጥ ነው። የቡድኑን መግለጫ ተከትሎ በኢትዮጵያ መንግስት በኩል ለጊዜው የተሰጠ ይፋ ምላሽ የለም። ይሁንና ቀደም ሲል ግን የቡድኑን መመስረት የኢትዮጵያ መንግስት የአንድን አገር ሉዓላዊነት የሚጋፋ ነው በሚል የማይቀበለው መሆኑን ይፋ ማድረጉ ይታወሳል። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት የጠቅላይ ሚኒስትር አብይ አህመድ መንግስት የቡድኑን ስራ ለማስቆም ጥረት እያደረገ ባለበት የኮሚሽኑ የስራ ጊዜ ይራዘም ወይስ አይራዘም በሚለው ጉዳይ በሚቀጥለው የአውሮፓውያኑ የጥቅምት ወር መጀመሪያ ላይ ይወስናል ተብሎም ይጠበቃል። ከአሜሪካ ድምጽ የረቡዕ ምሽት ስርጭታችን ይቀጥላል። ማናቸውም አስተያየቶች ያሏችሁ፣ በተለይ በፌስቡክ በቀጥታ ስርጭት የምትከታተሉ ብትኖሩ አት ቪኦኤ አምሃሪክ ላይ አስተያየት መስጠታችሁን ቀጥሉ እንላለን። ትዊተር የአሁኑ ኤክስ ደግሞ ሃሽታግ ቪኦኤ አምሃሪክ ላይ እንገኛለን። ቀጣዩ መሰናዷችን ሴቶችና ቤተሰብ ነው። በቀጣይ ከዩናይትድ ስቴትስ ለረፍት ወደ ኢትዮጵያ በሄደችበት ወቅት በተለያዩ የአገሪቱ አካባቢዎች የተዘዋወረች ተረጂዎችን በመጎብኘት ያሳለፈችን ወጣት ተሞክሮ የሚዳስስ ዘገባ እናሰማችኋለን። ዳዊ አበራ ትባላለች። ኑሮዋ በዩናይትድ ስቴትስ ነው። የመጀመሪያ ዲግሪዋን ካገኘች በኋላ ለረፍት ወደ ኢትዮጵያ ቅንታ በትግራይ ክልል በጦርነት ምክንያት፣ በቦረና ደግሞ በድርቅ ምክንያት ችግር ውስጥ የተጋለጡ ሰዎችን ከሰሞኑ ጎብኝታለች። ኬኔዲ አባተ ከዳዊ ጋር ያደረገው ቆይታ በመቀጠል ይቀርባል ገና በልጅነቷ የሰባተኛ ክፍል ተማሪ ሳለች ወደ ዩናይትድ ስቴትስ ቨርጂኒያ ሄዳ ኑሮዋን በዚያው ማድረጓን የምትገልጸው ወጣት ዳዊ አበራ የመጀመሪያ ዲግሪዋን ካጠናቀቀች በኋላ በቅርቡ ለረፍት ወደ ኢትዮጵያ በተመለሰችበት ወቅት በድርቅና በጦርነት ሳቢያ ለከፋ የምግብ እጥረት ከተጋለጡ ስፍራዎች መካከል የትግራይና የቦረና አካባቢዎችን መጎብኘቷን ትናገራለች። ከትግራይ ጦርነት በኋላ ምን እንዴት ነው ዲስትሪቢሽን ድ ከተቋረጠ ሰዎች ምን እያደረጉ ነው የሚለውን ማሰብ ጀመርኩኝ። ማየት ፈለግኩኝ። እና ዩ ኖው ማየት ማመን ነው። ስለዚህ ሄድኩኝ ወደ ትግራይ እዛውም እስከ አስር ቀን የቆየሁት ወደ መቀሌን አየሁኝ። ወደ አክሱም ሄድኩኝ። ወደ አዲግራት ሄድኩኝ እና እዛ ደግሞ ያየሁት በጣም ያሳዝናል። ቢኮዝ ይሄ አይዲፒ እንዲህ የተፈናቃይ ብዛቱ ህዝቡ በጣም ብዙ ነው። ላይክ በቁጥር ወደ ላይክ ሀያ ሺህ አንድ ካምፕ ወደ ሀያ ሺህ ነው የሚይዘው ይሄም ሰው መመለስ የሚችለው ሰው ከተመለሰ በኋላ እየቀረሰው ነው። ከዛ አሁን እነሱ ሄጄ ሳናገራቸው እንደዚህ አይዲፒ ካምፕ ውስጥ የሚሰጣቸው እርዳታም እየነበረ አይበቃም ነበረ። አንድ እርዳታ ተቋርጦ በተለይ እየከሄደ ያለው በጣም በጣም ወደ ሞት ነው እና ሄጄ ሆስፒታሎችን ስጎበኝም ያየሁት ሕጻናት በቃ ይሄ ማልኒውትሪሽን፣ በቃ ይሄ አጥንት እና ቆዳ ብቻ ነው፣ ውስጥ መሀል ላይ ስጋ የለም። አራሶች ይሄ የቆ ቆዳቸው እንትን እያለ ነው። በቂ ኒትሪሽን ስለማያገኙ ማለት ነው። ሰው በቃ አብዛኛው የሚችለው ወደ ልመና ሄዳል፣ የማይችለው ተባብሮ ቁጭላል። ካልሆነም እስከሚራብ ቁጭሎ ነው በሚጠብቁት። ዳዊ አበራ በአዲግራት መጠለያ ጣቢያ ውስጥ የተመለከተችውንና በተለየ መልኩ ልቤን ነክቶታል ያለችውን ክስተትም ትናገራለች። አንዷ እኔ ስልክ ስደርስ ወልዳ ሶስት ቀኗ ነበረ። ከዛ እሷን ሳናገራት ልጇ የመጣው ሌሊት ነው። ከዛ ሌሊት በቃ ሰው አረብ አርቦ የሚችለውን አድርጎ ይዟት ወደ ሆስፒታል ለመሄድ ሲሞክር ባጃጅ ሶስት መቶ ብር ነው አሏት። ያኔ እነሱ ሶስት መቶ ብር ኬትም ሊያመጡ አይችሉም። ሞከሩ፣ አልሆነላቸውም። እዛው እንደዛ ሶስት መቶ ብር ሲፈለግ፣ እንዲህ እንዲህ ሲባል እዛው ነው እናቶች ወስደው ያዋለዷት። ለባጃጅ ጋዘባቶ ሰው ሜዳ ላይ ወለደ ስትለኝ እኔ ለማመን ትንሽ ከብሬ ነበረ። እና ለሞለ ሶስት መቶ ብር አታ፣ እንዴት ነው ልጁ ማሳደግ እንኳን ቀርቶ በቃ የሚያስፈልገውን ቫክሲን እንኳን የሚያስፈልገውን መድኃኒት እንኳን እንዴት ነው የምታመጣው ብዬ ዝም ብዬ ቁጭ ብዬ ሳያት ነበር ልጅቷን። እንደዚህ አይነት ታሪኮች ስትሰማ ይነካ። ከዛ በላይ ደግሞ እሷ የምትበላው ነገር ከሌለ እንዴት ነው ልጇ የምታጠባው እያልኩኝ በቃ እኔ ዝም ብዬ እሷን እያየኋት እሱ ነው ጭቅላቴ ውስጥ እንትን የሚልብኝ ማለት ነው። በመቀሌ በሚገኘው አይደር ሆስፒታል ሐኪሞች በመድኃኒት እጥረት ምክንያት ሕሙማንን መርዳት ተስኗቸው መንፈሳቸው ተረብሾ መመልከቷንም እንዴት ገልጻለች። አይደር ሆስፒታል ሄጄ የነበረ መቀሌ፣ እሱ በቃ አንድ ትልቁ ሆስፒታል የሚባለ እሱ ነው እና በጣም ፋንክሽንም አለ የሚባለው እሱ ነው እና በጣም ብዙ ሰው ወደዛ ነው ሪፈር የሚደረገው ከትናንሽ ከሄልዝ ክሊኒኮች ምናምን ማለት ነው። ዶክተሮቹ ራሱ ቪክቲሞች ናቸው። እያንዳንዱ ዶክተር ያሳለፈው ታሪክ አለ እና እሱን ወደ ጎና አርጎ ሕይወት ለማዳን ሲሞክሩ በመድኃኒት እጥረት ሰው ሲሞትባቸው የምር ሞራላቸው የለም። አንዳንዱ ማዳን የቻለ ዶክተር ዝም ብሎ ቆሞ ሳይ ለዶክተሩ መንፈስ ራሱ በጣም ነው የሚለው። አሁን እነሱን ሳናገር በቃ ቁጭ ብሎ ሰውን እንትን ነው የሚሉት ሞር ወደ የሰውን ሜንታል እንትን ለማለት ለማጽናናት ነው ያሉት። በተለይ ትልቅ ሆስፒታል በቃ ምንም ስራ መመስራት አልቻልንም ሲል በጣም ነው የሚያሳስበው። በአጠቃላይ በትግራይ ክልል መቀሌ፣ አክሱምና አዲግራት በሚገኙ የተፈናቃይ መጠለያ ጣቢያዎች እንዲሁም በሕክምና ማዕከላት የተመለከተችው ችግር እጅግ የከፋ መሆኑን ዳዊ አብራርታለች። እርዳታ እየተሰረቀ ነው በሚል ዓለም አቀፍ ለጋሾች የእርዳታ አቅርቦትን ማቋ መቋረጣቸው ደግሞ ወትሮውንም በከፋ ችግር ውስጥ ለሚገኙ ተረጂዎች ነገሮችን በእንቅርት ላይ ጆሮ ደግፍ እንዳደረገባቸው መታዘቧንም ተናግራለች። የሄድኩት ልክ በቃ ኤዱ ተቋርጦ ሰባት ወር ሆኖታል። ኢንቨስቲጌት ይደረጋል ተብሎ እየተቀጣው ያለው ሰው ምንም የማያውቅ ሰው ነው እና እሱ ራሱም ልክ አደለም ኢንቨስቲጌሽን የሚያስፈልገው ከሆነ መስራት ያለባቸውን የስሩ። በሱ መንገድ ግን ዋናው ቅድሚያ ሁማኒታሪያን ስራ ነው። ሁማኒታሪያን እኮ የተጎዳ ምሺ ብለክ መርዳት ማለት ነው። እነሱ በቃ ኤዳቸው መቀጠል ነው። አትሊስት መድኃኒት መቋረጥ የለበትም። ለከፋ ድርቅ ተጋልጦ የነበረው የኦሮሚያ ክልል ቦረና ዞን ሌላው የዳዊ አበራ የጉብኝት መዳረሻ ነው። በዚያ የታዘበችውንም አስረድታለች። የቀይ መስቀል ሶስተኛ ዙሩ ነው። ሁለተኛ ዙሩ ላይ ሄድኩኝ አብሬያቸው። እና ትንሽ እስኪ ምን ይመስላል የሚለው ለማየት ብዬ ወደ ቦረና አብሬ ሄድኩኝ። ከዛ ቦረና እየነበርኩኝ እዛ ወደ አንድ ሳምንት እስከ አስር ቀን ቆየው። በጣም ልብን የነካው ምንም በቃ ውሃ መሬቱ ደርቆ ተሰነጣጥቆ ሳይጣም አዘንኩኝ። አንድ እረኛ በጣም ብዙ ከብት ይዞ የሚነዳው ሰውዬ ወይ አንድ ወይ ሁለት ወይ ምንም ሳይኖሩ ቁጭ ብሎ ሳዋለ። አንዳንዱ ደግሞ መንገድ ላይ ራሱ ምክንያቱም የወደቁ ከብቶች እንትኖች ነበሩና እሱን ሱ ማየት በጣም ነበር የሚያሳዝነው። ከዛ ወጣ ብለን ደግሞ እንዲህ ከከተማው ሪሞት ኤሪያ ሄደን ስናይ ሰውም በዛ አቅም ተርቧል፣ በሰውም ቀጥኗል። በተለይ ደግሞ እንትኖች ታላላቅ አባቶችና እናቶቻችን በጣም ቀጥሎ ተቸግሮ ነበር ያየሁት እነሱን። ምንም እንኳን የቦረና አካባቢ ከአምስት የዝናብ ወቅቶች በኋላ ከወራት በፊት ዝናብ ማግኘቱ ለነዋሪዎቹ መልካም ዜና ቢሆንም ድርቁ ካደረሰው የከፋ ጉዳት አንጻር ህብረተሰቡ አሁንም ድጋፍ ይፈልጋል። ተጎጂዎችን በአካል ጎብኝታ የሚረዱበትን መንገድ በማፈላለግ ረገድ ድርሻዋን የመወጣት ዓላማ እንዳላት የምትገልጸው ዳዊ በተለያዩ ጋዜጦች ላይ ጉብኝቷን የተመለከተ ጽሁፍ እንዳሳተመች ተናግራለች። መርዳት የሚችል ሰው ካለ እንዴት መርዳት እንደሚችል የት መርዳት እንደሚችል ሲያቅ ነው። ከዛ ከዛ ከመጣው በኋላ አንድ ወረቀት ጻፍኩኝ አርቲክል ጽፌ እሱን ደግሞ ፐብሊሽ አስደረግኩኝ። ሪፖርተር ላይ ፐብሊሽ አስደርግ ያለው፣ ከዛ አዲስ ስታንዳርድ ላይ ፐብሊሽ አስደርግ ያለውን ኢትዮጵያን ሄራልድም ወስዶታል እሱኛን አርቲክል። ስላየሁት፣ ስላናገርኩት፣ ስለደረስኩበት ነበር የጻፍኩት። የመጀመሪያ ዲግሪዋን በፖለቲካል ሳይንስ የሕግ ጥናት ዘርፍ ከቨርጂኒያ ቴክ ዩኒቨርሲቲ መመረቋን የገለጸችው ዳዊ ያበራ አሁን ደግሞ የሁለተኛ ዲግሪ ትምህርቷን በፓብሊክ ፖሊሲ ዘንድሮ እንደምትጀምር አጫውተናለች። በፖሊሲ ጥናት ላይ እንድታተኩር ያደረጋት በትውልድ ሀገሯ ኢትዮጵያ የተመለከተችው የተፈጥሮና ሰው ሰራሽ የምግብ እጥረትና ድርቅ ጉዳይ መሆኑንም ገልጻለች። የሰብአዊ አገልግሎቶች ላይ ትኩረት በማድረግ የፖሊሲ ግብአቶችን ማዘጋጀት እንዲሁም ድርቅ ከመከሰቱ በፊት ሰራዊት መደረግ ስላለባቸው ቅድመ ዝግጅቶችና ተያያዥ ጉዳዮች ላይ ጥናት በማድረግ ፖሊሲ አውጪዎችን ማገዝ ቀጣይ ህልሟ መሆኑን ተናግራለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬንያ አባትን ለቀደሙ ዘገባ አመሰግናለሁ። የአሜሪካ ድምፅ ስርጭት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር የሆቴል ዘርፉ በአሁኑ ወቅት በተለያዩ ችግሮች እየተፈተነ እንደሆነ የገለጸው የኢትዮጵያ የሆቴልና ቱሪዝም አሰሪዎች ፌዴሬሽን መንግስት የሆቴሎችን የዳመክፈያ ጊዜ ወደ 30 ዓመት እንዲያራዝም ጠይቋል። የፌዴሬሽኑ ፕሬዚደንት ዶክተር ፍሳ ወልደ ሰንበት ለአሜሪካ ድምፅ እንደተናገሩት የባንክ ዳመክፈያ ጊዜው በማጠሩ ምክንያት ብዙ ሆቴሎች በአቅም ማነስ ከገበያው እየወጡ እንደሆነ ጠቅሰው መንግስት ዘርፉን በልዩ ሁኔታ እንዲመለከተውም ጠይቀዋል። በጉዳዩ ላይ ይመለከታችኋል ያልናቸውን የመንግሥት መስሪያ ቤቶች አስተያየትና ምላሽ ለማግኘት ያደረግነው ጥረት አልተሳካም። ዝርዝሩን ገብረ ሚካኤል ገብረ መድህን ያቀርበዋል። በኢትዮጵያ አብዛኞቹ ዓለም አቀፍ ሆቴሎች ከ2000 ዓ.ም ጀምሮ የተገነቡ እንደሆኑ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ያወሱት የሆቴልና ቱሪዝም አሰሪዎች ፌዴሬሽን ፕሬዝደንት ዶክተር ፍትሕ ወልደ ሰንበት መንግሥት ባስቀመጠው ከ10 እስከ 15 ዓመት የጊዜ ገደብ መሠረት አሁን የባንክ ዕዳ መክፍያ ጊዜያቸው እንደሆነ አስታውቀዋል። ሆኖም ዓለም አቀፍ ሆቴሎቹ በገጠማቸው ተደራራቢ ችግር ምክንያት ይህን ተፈጻሚ ማድረግ ቀላል እንዳልሆነ ያመለክታሉ። የፋይናንስ ብድሮቻችን እንደሚታወቀው ብዙ ጊዜ እኛም እየጠየቅን ያለ ነው። ብዙ አስር ዓመት ወይ አስራ አምስት ዓመት ነው ለሆቴል የሚሰጡት ብድሮች። ይህ ማለት ስታስበው በዚህ ዓመት ውስጥ አንድ ቢሊዮን ብር የሚፈጅ ሆቴል ተሰርቶ ሊመልስ የሚችልበት እድል በጣም ጠባብ አሰሪውም ምንም ማድረግ ስለማይችል ያንን ካረገ በኋላ በዛ ዓመት ውስጥ ለመመለስ በሚያደረገው ጥረት ውስጥ ምን ችግሮች አመጣ? ተያያዥ ችግሮችን አመጣ። አንዱ ወርሃዊ ክፍያውን ለመክፈል ሲል የግድ ፕራይሱን መጨመር አለበት። ያን ተከትሎ አገር ውድ ናት መባል ተጀመረ። አንዱ ቻሌንጁ በአስር ዓመት ውስጥ መክፈል አለበት፣ ግዴታ ነው ባንክ አንድ ቀን አያሳልፍ። የፋይናንስ ችግሩ ትልቅ አደጋ ላይ ይጣላል ማለት ነው። በደቡብ ምዕራብ ኢትዮጵያ ያሉትን የቱሪስት መስህቦች አቅም ለመጠቀም በአካባቢው ትልቅ ሆቴል ገንብተው በ2010 ዓ.ም እንዳስመረቁ የተናገሩት ባለሀብቱ አቶ አንተነህ አዲሱ በበኩላቸው በሀገሪቱ በተከሰቱ የተለያዩ ችግሮች ምክንያት ግን ትርፋማ ለመሆን አልቻልኩም ይላሉ። ያሉ ችግሮች ብድሮቻችን መክፈል ስለማንችል ታሳቢ ሊያደርግልን ብለን አቅርበን ነበር። ነገር ግን ወደ መሸጥ ያው ማመናቸ ቄባሽኑ በቃ ምንም ዝም ብሎ ለግል ጥቅም ብቻ ሰው ተነስቶ ኢንቨስት እያደረገ ያለ መሆኑን በሚገልጽ አይነት ነገር በቃ ገፉን ባንኮቹ በአሁን ትልልቅ ብሮች አይደሉ ሰላሳ ሚሊዮን ብሮች ናቸው እነዚህ ለመክፈል አልቻል በመቶዎች ሚሊዮን ኢንቨስት አድርገን ሀያና ሰላሳ ሚሊዮን መክፈል ያላስቻለ የሀገሪቱ ነባራዊ ሁኔታ አጠቃላይ እንደ አጠቃላይ ሲታይና መንግስት ይወልት አይኑንም አስፍቶ ማየት አለበት። የአሰሪዎች ፌዴሬሽኑ ፕሬዚደንት ዶክተር ፍትህ ወልደ ሰንበት መንግስት የሆቴል ዘርፉ የገጠመውን ችግር ከግምት በማስገባት የባንክ ዕዳ መክፈያ ጊዜውን ወደ ሰላሳ ዓመት በማራዘም መፍትሄ እንዲሰጥ ጠይቋል። ብዙ ሆቴሎችን ከገበያ ያስወጣ ወደ ሽያጭም እያስኬደ ያለው አንዱ የፋይናንሱ ችግር ነው። እኛም ይህን ያቀረብ ነው። ሚኒመም እንደው ከ ሃያ አምስት እስከ ሰላሳ ዓመት ቢሆን ባንኩ ወለዱን ያገኛል። ምንድን ነው ችግሩ ቻሌንጅ ግን ሪላክስ ቢያደርገው የወራዊ ክፍያውን ፕራይሳችንን ተወዳዳሪ ሴት እናደርጋለን። ሌላው የፋይናንስ የካሽ እጥረቱ ምናምን ሆቴሎቻችን በየጊዜው እንድናድስ አላደረግም። አብዛኛውን ሆቴሎች ሲተ ተሰሩ ይህን የመሰለ ቆንጆ እቃ መጣ ከቻይና ንግ ሲበላሽ ግን መቀየር እንኳን እድል የለም የካሽ እጥረት ስላለ ቤቱ እንዳለ ኳለትራሉ የቤቱ ቫሊው እንዳለ ሁሌ እየጨመረ ነው የሚሄደው። ያን ሀብት ቢይዝም ነገር ግን የካሽ እጥረቱ ግን ያንን ስለገጠመ አንዱ የፋይናንስ እንትኑ ቻሌንጅ ሆነ። አሁን ላይ ለመክፈል ተብሎ የሚደረገው ሩጫ ይህንን ኦፕሬተር ከስራው የሚያስወጣው እንዳይሆን ጊዜ ይራዘምልን ነው። አሁን በፋይናንስ አቅርቦት በኩል ስናይ ብድሮቻችን ቢራዘሙ፣ በተራዘሙ ቁጥር አገር ውድ ነው የምትባለውን ዋጋዎች በመቀነስ ማዳን ይቻላል። ዘርፉን ዳግም ለማነቃቃት ከመንግስት በኩል የተለየ ትኩረት እንደሚያስፈልገውም ዶክተር ፍትህ አመልክቷል። የሆቴል ዘርፍን ደግሞ ስፔሻል መታየት ያለበት ብለን የምናስበው ዘርፉ ይህን ኢኮኖሚውን ስቴብል አድርጎ ሊያቆይ የሚችል ስለሆነ በስፔሻል ቢታይ የውጭ ምንዛሬዎች እናመጣለን። ከሌላው ማኑፋክቸሪንግ ብዙ የሚበረታታው ማኑፋክቸሪ ከእሱ አንጻር ሲናይ ትልቅ ሰው ቀጣሪ ነን እኛ አንድ ሆቴል ስድስት መቶ ሰራተኛ ያለዋል ከሱ በኋላ ያሉትን ቤተሰቦች ይታሰብና እነዚህ እነዚህን ስናይ አሁን ኤክስፖርት ኤክስፖርት ተደርጎ ዶላር ስለሚያመጣ የሚሰጠው የባንክ ብድር ወለዱ 9 ፐርሰንት 10 ፐርሰንት ነው፣ ለሆቴል 18 ፐርሰንት። የሰው ኃይል ቅጥራችን እጅግ በጣም ብዙ ነው። ኢኮኖሚ ላይ የምናመጣው ታክስ ክፍያ እጅግ በጣም ብዙ ነው እና እነዚህን እስካሟላን ድረስ ለምን በዛ ትሪታ አይሆንም? አንዱ ጥያቄያችን ነው። በጉዳዩ ላይ ከኢትዮጵያ የቱሪዝም ሚኒስቴር ከገንዘብ ሚኒስቴርና ከብሔራዊ ባንክ ኃላፊዎች አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ባለሀብቱ አቶ አንተነህ አዲሱ በበኩላቸው በአበዳሪው ባንክ ጨረታ ሊወጣበት ተቃርቦ የነበረው ሆቴላቸው በሰዎች እርዳታ ወደ ጤነኛ ብድር ተመልሶ መግባቱን ተናግረዋል። ይሁንና የሆቴሎቹ አጠቃላይ እንቅስቃሴ አሁንም ከስጋት ባለመላቀቁ፣ ቀጣይ የሥራ ሁኔታቸውም ተገማች ባለመሆኑ መንግሥት ለጥያቄያቸው አዎንታዊ ምላሽ እንዲሰጣቸው ጠይቀዋል። እኔ አሁን የምጠይቀው የተሰጠው ኖርማሊ ከዚህ ቀደም በባንኮች ተይዞ የነበረው የብድር መክፈያ ጊዜ ማክሲመም እስከ አስራ አምስት አመት የተያዘው እጅግ አነስተኛ ስለሆነ እንደው ካነሰ ሀያ አምስት አመት ገና ተሰጠ እና ትክክል ፌር ተሰጠ ከተባለ ሰላሳ አመት ድረስ የብድር መክፈያው ጊዜ ቢያዝ ሰውም ያለውን ብድር መጠን ፕሮፖርሽናሊ ቢዝነሱ እያደገ ስለሚሄድለት እየታወቀን ስለሚሄድለት መክፈል ያስችለዋል። መክፈል በቻለ ቁጥር ደግሞ ሰርቪሱን እንዴት እንደሚያሻሽል እና የተሻለ የተቀላጠፈ አድርጎ ይበልጥ እያፈፋ እንዲሄድ ስለሚረዳው መንግስት፣ ህጎቹን ፖሊሲዎቹን ተመልክቶ ቢያሻሽል ሴክተሩ ላይ ያለነውም ሰዎች ይጠቅማል፣ ሴክተሩን እራሱንም ይጠቅማል። በሀገሪቱ ልዩ ልዩ አካባቢዎች የሚስተዋሉት ግጭቶች እና አለመረጋጋቶች የሆቴል ዘርፉን እየጎዱት እንደሆኑ የገለጹት የኢትዮጵያ የሆቴልና ቱሪዝም አሰሪዎች ፌዴሬሽንና የአዲስ አበባ የሆቴል ባለቤቶች ማህበር የሚመለከታቸው አካላት በውይይት ዘላቂ እልባት እንዲያስገኙላቸው መጠየቃቸውን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን ስትከታተሉት የቆያችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት በቀጥታ ከዋሽንግተን ዲሲ ሲተላለፍላችሁ የነበረውን የረቡዕ ምሽት ስርጭታችንን ነው። ስርጭታችን በዚህ ተጠናቋል። ዝግጅቶቻችን በየእለቱ በሚቀርቡበት አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ተጨማሪ ዘገባዎችና ጉዳዮችን ማግኘት ትችላላችሁ። አስተያየት ቢኖራችሁ ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ አድርሱን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። አቀናባሪያችን ብርሃን ኃይሉናት ዋና አዘጋጅ ጽዮን ግርማ ከመላ ባልደረቦቻችን ጋር በመሆን በዚህ ሰናበታችኋለሁ። መልካም ምሽት ይሁንላችሁ።